በመጀመሪያም ርዕሶቹን እንሆ የሶማሊያ ደፍጣ ተዋጊ ቡድን አሸባብ ደቡባዊ ሶማሊያ ውስጥ ዐሥራ አምስት የመንግሥት ወታደሮችን ገደለ። የመንግሥት ጦር አዛዦች እንዳስታውቁት ቡድኑ ወታደሮቹን የገደለው ወታደሮቹ ይጓዙባቸው በነበሩ መኪኖች ላይ አደጋ ጥሎ ነው። አሸባብ ገደልኩ ያለው ሠላሳ ወታደሮችን ነው። በታንዛኒያዋ ከፊል ራስ ገዝ መስተዳደር ዛንዚባር በቅርቡ የተደረገው ምርጫ ውጤት በመሰረዙ ሰበብ የተፈጠረው ፖለቲካዊ ውዝግብና ውጥረት እየተካረረ ነው። በምርጫው አሸንፈናል የሚሉት ተቃዋሚ ፖለቲከኞች የምርጫው ውጤት በአስቸኳይ እንዲገለጥ እያሳሰቡ ነው። የጀርመኗ መራሒተ መንግሥት ወይዘሮ አንጌላ ሜርክል ወደ አውሮጳ የሚገባውን ስደተኛ ለመቆጣጠርና ለማስተናገድ በርካታ አህጉራዊና ብሔራዊ እርምጃዎችን እንዲወሰዱ በድጋሚ ጠየቁ። ከአውሮጳ ሀገራት በርካታ ስደተኞችን የተቀበለችው የጀርመን ፖለቲከኞች በስደተኞች አቀባበል ጉዳይ እየተወዛገቡ ነው። ዜናው በዝርዝር። የሶማሊያው አክራሪ ደፍጣ ተዋጊ ቡድን አልሸባብ ወደ ደቡባዊ ሶማሊያ ይጓዙ የነበሩ 15 የመንግሥት ወታደሮችን ገደለ። የመንግስት ጦር አዛዥ ኮሎኔል አህመድ ሙሴ እንዳስታወቁት ወታደሮቻቸው ትናንት ማምሻ ዋልዌን በተባለው ከተማ ሲጓዙ በመኪኖቻቸው ላይ ተኩስ ተከፍቶባቸው 15ቱ ወዲያው ተገለዋል። ደፍጣ ተዋጊዎቹ ወታደሮቹ ይጓዙባቸው የነበሩ ሰዎች መኪኖቹን መማረካቸውንም ኮሎኔሉ አምነዋል። አልሸባብ በጥቃቱ ገደልኩ ያለው ወታደሮች ቁጥር ግን 30 ነው። የቡድኑ ባለሥልጣናት አንዱ ልስ በተባለ ኢንተርኔት ራዲዮ ጣቢያ እንዳስታወቁት ደፍጣ ተዋጊዎቻቸው በመንግሥት ጦር ላይ ያደረሱት ጉዳት ከፍተኛ ነው። የሶማሊያ መንግሥት ወታደሮችና ሶማሊያ ያሰፈረው የአፍሪቃ ኅብረት ጦር አሸባብን ማዳከማቸውን በተደጋጋሚ ቢያስታውቁም ቡድኑ በየጊዜው አደጋ እየጣለ ነው። የቡድኑ ታጣቂዎች ባለፈው እሁድ ርዕሰ ከተማ ሞቃዲሾ ውስጥ የመንግሥት ባለሥልጣናት የሚያዘወትሩትን አንድ ትልቅ ሆቴል ወረው ዐሥራ ሁለት ሰው ገለዋል፣ በርካታ አቁስለዋልም። ማዕከላዊ አፍሪቃ ሪፐብሊክ ርዕሰ ከተማ ባንጊ ውስጥ ሰሞኑን እንደ አዲስ ያገረሸው ጥቃትና ግጭት በቋፍ ያለውን የሀገሪቱን ሰላም ጨርሶ እንዳያውከው እያሰጋ ነው። ባለፈው ሳምንት ማብቂያ ማንነታቸው በውል ያልታወቀ ታጣቂዎች በከፈቱት ጥቃት አምስት ሰዎች ገለው ከአስር የሚበልጡ አቁስለዋል። የዓይን ምስክሮች እንደሚሉት ጥቃቱን ያደረሱት ታጣቂዎች ሙስሊሞች በብዛት የሚኖሩበት ፒኬ 15 የተባለው ሰፈር ነዋሪዎች ናቸው። ታጣቂዎቹ ቁጥራቸው በውል ያልተነገረ ቤቶችን በእሳት ማጋየታቸውም ተዘግቧል። ተጨማሪ ጥቃትና ብቀላን የፈራው የከተማይቱ ነዋሪ ቤቱን ጥሎ እየሸሸ ነው። በሃይማኖት ጠብና በፖለቲካ ውዝግብ በምትተረማመሰው ሀገር ካለፈው መስከረም ወዲህ ብቻ ዘጠና ሰዎች ተገድለዋል። ግጭት ትርምሱ በቅርቡ ይደረጋል የተባለውን ምርጫ እንዳያውከው ታዛቢዎች እያስጠነቀቁ ነው። የሽግግር ፕሬዚዳንት ካትሪን ሳምባ ፓንዛ በበኩላቸው የተባበሩት መንግስታት ድርጅት ሰላም አስከባሪ ሰራዊት ሁከት ግጭቱን ማስቆም አልቻለም በማለት ወቅሰዋል። ሰራዊቱም ከቀድሞው የሀገሪቱ ጦር ያስፈታውን ትጥቅ እንዲመልስም ፕሬዚዳንቷ ጠይቀዋል። በታንዛኒያዋ ከፊል ራስ ገዝ መስተዳደር ዛንዚባር በቅርቡ የተደረገው ምርጫ ውጤት መሰረዙ ያስቆጣው ሕዝብ ከጸጥታ አስከባሪዎች ጋር እንደተፋጠጠ ነው። የዛሬ 10 ቀን በተደረገው ምርጫ የተባበሩት የሲቪክ ግንባር ሲዩኤፍ የተሰኘው ተቃዋሚ ፓርቲ እጩ ሰይፍ ሸሪፍ ሐማድ ማሸነፋቸውን አውጀው ነበረ። የግዛቲቱ አስመራጭ ኮሚሽን ግን የምርጫው ሂደት ችግር አለበት በማለት ውጤቱን ውድቅ አድርጎታል። የአስመራጭ ኮሚሽኑን ውሳኔ የተቃወሙት የተቃዋሚ ፓርቲ መሪዎች ኮሚሽኑ እስከ ትናንት ሰኞ ድረስ አግባቢ መፍትሔ ካላወጀ የተቃውሞ ሰልፍ እንደሚጠሩ አስጠንቅቀውም ነበረ። በሳምንቱ ማብቂያ በግዛቲቱ ርዕሰ ከተማ ዛንዚባር ሲቲ ቦምብ በመፈንዳቱም በሺ የሚቆጠሩ ፖሊሶችና ጸጥታ አስከባሪዎች የከተማይቱን ዋና ዋና አውራ መንገዶች በጥብቅ እየተቆጣጠሩ ነው። የአደባባይ ሰልፍ ለመጥራት ሲጋብዙ የነበሩት የተቃዋሚ ፓርቲ የሲዩኤፍ መሪዎች ግን አሁን ህዝቡ እንዲረጋጋ እየተማጸኑ ነው። የቀድሞው የፓርቲው ሊቀመንበር ፕሮፌሰር ኢብራሂም ሊፑምባ በበኩላቸው የታንዛኒያና የግዛቲቱ መሪዎች ሰላማዊ መፍትሄ እንዲፈልጉ አደራ ብለዋል። የመፍትሄው ቁልፍ ያለው በገዢው ቻማ ቻማ ፒንዱዚ ማለትም ሲሲኤም ፓርቲ ሊቀመንበር በዶክተር ጃካያ ኪኩዌቴና በምክትላቸውና በደሴቲቱ ፕሬዝደንት በዶክተር አሊ መሐመድ ሼን እጅ ነው። የዛንዚባር ምርጫ ኮሚሽን ሊቀመንበር ምርጫው እንዲሰረዝ ያወጁት ተገደው ነው። ሲሲኤም በምርጫው ስልጣኑን ለተቃዋሚዎች እንደማያስረክብ ከረዥም ጊዜ ጀምሮ ሲታወቅ ነበር። ይህ በጣም አደገኛ እና ለእኔ አስጊ አቋም ነው። የውጭውም ሆኑ የሀገር ውስጥ ታዛቢዎች በሙሉ የምርጫው ሂደት ሰላማዊ እንደነበር መስክረዋል። ስለዚህ መጥፎ ነገር እንዳይከተል ለመከላከል አስመራጭ ኮሚሽኑ ቆጠራውን ማጠናቀቅ እና በሰላማዊ መንገድ ውጤቱን ማስታወቅ አለበት። ይህ ዶቼ ቬለ ነው። የእስራኤል ጦር በእስራኤል ላይ ጥቃት እንዲሰነዘር ይቀሰቅሳል ያለውን አልሁርያት ወይም ነፃነት የተባለውን የፍልስጤም ራዲዮ ጣቢያን ዘጋ። የእስራኤል ወታደሮች ሂብሮን፣ ምዕራባዊ ዮርዳኖስ ወንዝ ዳርቻ የሚገኘውን የራዲዮ ጣቢያውን ቢሮና ስቱዲዮ ወረው የጣቢያውን መሳሪያዎችና መረጃዎች ወርሰዋል። የእስራኤል ጦር ራዲዮ ጣቢያው የአካባቢው ሕዝብ በእስራኤል ላይ እንዲያምጽ ይቀሰቅሳል ባይ ነው። እስራኤል መንግሥት ባለሥልጣናት እንደሚወነጅሉት ፍልስጤሞች ካለፈው መስከረም መጀመሪያ ጀምሮ የእስራኤልን አገዛዝ በመቃወም እንደ አዲስ ያመፁት ፍልስጤሞች ስለ ኢየሩሳሌም ቅዱስ ስፍራዎች በሚያሰራጩት የሐሰት ዘመቻና ቀስቀሳ ነው። ፍልስጤሞች ግን ተቃራኒውን ነው የሚሉት። የፍልስጤም ባለሥልጣናት እንደሚሉት አመፁ ከግማሽ ምዕት ዓመት የበለጠው የእስራኤል አገዛዝ ያስከትለው ፍራቻና ተስፋ መቁረጥ ነው። በቅርቡ በተቀሰቀሰው ዓመፅና ግጭት 11 እስራኤላውያን ሲገደሉ የእስራኤል ጦር በአንጻሩ 69 ፍልስጤማውያንን ገሏል። የጀርመኗ መራሒተ መንግሥት ወይዘሮ አንጌላ ሜርክል ወደ አውሮጳ የሚገባውን ስደተኛ ለመርዳትና ለማስተናገድ በርካታ አህጉራዊና ብሔራዊ እርምጃዎች መወሰድ እንዳለባቸው በድጋሚ አስታወቁ። በርካታ ስደተኞችን በመቀበል ከአውሮጳ የመጀመሪያውን ስፍራ የያዘችው የጀርመን ተጣማሪ መንግሥት ፓርቲዎች በስደተኞች ሰበብ እየተወዛገቡ ነው። ሜርክል የሚመሩት የክርስቲያን ዴሞክራቲክ ኅብረት ሴዲኦ፣ እና የሴዲኦ እህት የምትባለው የባየር ክፍለ ግዛቷ ፓርቲ የክርስቲያን ሶሻል ኅብረት ሲኤስኡ፣ ጀርመን ድንበር ላይ ስደተኞችን መቆጣጠሪያና ማጣሪያ ማዕከል እንዲመሠረት ተስማምተዋል። ጀርመንን ከኦስትሪያ ጋር በሚያዋስነው ድንበር ይመሰረታል የተባለው ማዕከል ስደተኞች ጀርመን ውስጥ ጥገኝነት ማግኘት አለማግኘታቸው የሚጣራና የሚወሰንበትም ነው። ሜርክል የማዕከሉን መመስረት አወድሰውታል። የተጣማሪው መንግሥት አባል የሆነው የሶሻል ዲሞክራቲክ ፓርቲ ኤስፔዴ ግን ሐሳቡን አልተቀበለውም። የዩክሬን መንግሥት ጦርና የምስራቃዊ ዩክሬን አማጽያን ዶንየትስክ በተባለችው ከተማና አካባቢዋ አዲሱ ውጊያ መግጠማቸው ተዘገበ። የመንግስትና የአማጽያኑ ባለሥልጣናት በየፊናቸው እንዳስታወቁት የሁለቱ ወገኖች ጦር ዛሬ ሲነጋጋ ጀምሮ ተኩስ ሲለዋወጡ ነው ያረፈዱት። አማጽያኑ እንደሚሉት ውጊያውን አስቀድሞ የጀመረው የመንግሥት ጦር ነው። በመንግሥት በኩል እስካሁን የተሰጠ ማረጋገጫም ሆነ ማስተባበያ የለም። በውጊያው ስለደረሰው ጉዳትም አልተዘገበም። በምዕራባውያን መንግሥታት የሚደገፈው የኪየቭ መንግሥት ጦርና በሩሲያ የሚረዱት አማጽያን ባለፈው ነሐሴ ማብቂያ የተፈራረሙት የተኩስ አቁሙል በአብዛኛው ገቢራዊ ሆኗል። ዘላቂ ሰላም ለማስፈን የሚደረገው ድርድር ግን እንደታቀደው አልቀጠለም። ዓመት ከመንፈቅ በዘለቀው በምስራቅ ዩክሬን የእርስ በርስ ጦርነት ከ ስምንት ሺህ በላይ ሰው ተገድሏል። በርካቶች ተሰደዋል። ይህ ዶቸ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። የሶማሊያው ደፈጣ ተዋጊ ቡድን አሸባብ ደቡባዊ ሶማሊያ ውስጥ 15 የመንግሥት ወታደሮችን ገደለ። የመንግስት ጦር አዛዦች እንዳስታወቁት ቡድኑ ወታደሮቹን የገደለው ወታደሮቹ ይጓዙባቸው በነበሩ መኪኖች ላይ አደጋ ጥሎ ነው። አሸባብ ገደልኩ ያለው ሰላሳ ወታደሮችን ነው። በታንዛኒያዋ ከፊል ራስ ገዝ መስተዳደር ዛንዚባር በቅርቡ የተደረገው ምርጫ ውጤት በመሰረዙ ሰበብ የተፈጠረው ፖለቲካዊ ውዝግብና ውጥረት እየተካረረ ነው። በምርጫው አሸንፈናል የሚሉት ተቃዋሚ ፖለቲከኞች የምርጫው ውጤት በአስቸኳይ ለሕዝብ እንዲገለጥ አሳስበዋል። መንግሥት በርካታ ጸጥታ አስከባሪዎችን አስፍሯል። የጀርመኗ መራሂተ መንግሥት አንጌላ ሜርክል ወደ አውሮጳ የሚገባው ስደተኛ ለመቆጣጠርና ለማስተናገድ በርካታ አህጉራዊና ብሔራዊ እርምጃዎች እንዲወሰዱ በድጋሚ ጠየቁ። ከአውሮጳ ሀገራት በርካታ ስደተኞችን የተቀበለችው የጀርመን ፖለቲከኞች በስደተኞች አቀባበል ጉዳይ እየተወዛገቡ ነው። የዜናው መልእክት የእስካሁኑ ነበር።